የባህል መድረክ በሶቪየት ኅብረት በሶሻሊዝሙ ርዕዮተ ዓለም ዘመን በብዙሐን መገናኛዎች ከሚተላለፈው ፕሮፓጋንዳ የተቀዳ ድምፅን ነው ያደመጥነው። ጤና ይስጥልኛ አድማጮች፣ እንደምን ሰነበታችሁ? ከ19ኛው ክፍለ ዘመን ጀምሮ በዓመት አንድ ጊዜ በእውቁ የጀርመን የረቂቅ ሙዚቃ ቀማሪ በሪቻርድ ቫግነር ስም ከፍተኛ የረቂቅ ሙዚቃ ፌስቲቫልን በማዘጋጀቷ በዓለም አቀፍ ደረጃ ታዋቂ የሆነችዋ የደቡባዊ ጀርመን ከተማ ባይሮይት በቀዝቃዛው የዓለም ጦርነት ዘመን የአፍሪቃ አህጉር ከሶቪየት ህብረትና ከሌሎች የሶሻሊስት ርዕዮተ ዓለም አራማጅ ሀገራት ጋር የነበራትን ግንኙነት የሚያንጸባርቅ አውደ ርዕይን ስታሳይ ሰንብታለች። የእውቁ ናይጄሪያዊ ደራሲ የቺንዋ ቼቤን ቲንግስ ፎል አፓርት የተሰኘና ቀኝ ግዛት በአፍሪቃ ያስከተለውን ከፍተኛ ውድመት የሚያስቃኘው የልብወለድ መጽሐፍ ርዕስን የያዘው ይህ አውደ ርዕይ የሶሻሊዝም ሪዮት ዓለም በአፍሪቃ አህጉር ትቶት ያለፈውን ጠባሳ በማስቃኘቱ ቲንግስ ፋል አፓርት የሚለውን ስም መያዙም ተገልጿል። በዕለቱ ዝግጅታችን ሊያበቃ ወደ ሁለት ሳምንት ግድም ስለቀረውና በስዕል፣ በፊልም፣ በፎቶ እንዲሁም በተለያዩ ሶሻሊዝምን አንጸባራቂ ቅርጻ ቅርጾች የተደገፈውን አውደ ርዕይ ለመቃኘት መሰናዶ ይዘናል። መልካም ቆይታ። የቀዝቃዛው ጦርነት አውድማ የነበረችው አፍሪቃ የሶሻሊዝምን ርዕዮተ ዓለም ካራመዱት ሀገራት በተለይም ከሶቪየት ህብረት ጋር የመሰረተችው ጋብቻ ከሁለት አስርተ ዓመታት በላይ ባይዘልቅም ትቶት ያለፈው ጠባሳ አሁንም በአፍሪቃውያኑ ሀገራት ይታያል። በሊሳቦን ፖርቱጋል እና በሉዋንዳ አንጎላ እየተዘዋወረ የሚሰራው ወጣቱ አንጎላዊ ፎቶግራፍ አንሺ ኪልዋንጂ ኪያ ሄንዳ በአውደረዩ ያቀረበው ሶቪየት ህብረት ለአንጎላ በስጦታ መልክ የሰጠችው እና በአሁኑ ወቅት ሰሜናዊ ሉዋንዳ ባህር ዳርቻ ቆሞ እየዛገ ያለ ግዙፍ የአሳ ማጥመጃ መርከብን ፎቶ ነው። ይህ በኤግዚቢሽኑ መጀመሪያ ላይ የምታዩት የኪሉዋንጂ ኬአ ሄንዳ ፎቶ ለዚህ አውደ ርእይ የተሰጠውን ቲንግስ ፎላ ፓርት የተሰኘውን ስያሜና ከስሙ በስተጀርባ ለማስተላለፍ የተፈለገውን ሀሳብ አጠቃልሎ የያዘ ነው። ይህ የአሳ ማጥመጃ ግዙፍ መርከብ በ1980ዎቹ ሶቪየት ኅብረት ለአንጎላ በስጦታ ያበረከተችውና ብዙም ጥቅም ሳይሰጥ በሰሜናዊ ሉዋንዳ ባህር ጠረፍ ቆሞ በመዛግ ላይ ያለ መርከብ ነው። የዚህ መርከብ ፎቶ የሚያሳየው ሪዮት ዓለሙ መፈረ መነካካሱን፣ ያም ሆኖ በአፍሪቃ ከተሞች ይህን ዘመን የሚያስታውስ ጥላ አሁንም መኖሩን በባይሮዌት ዩኒቨርሲቲ የማስትሬት ዲግሪውን በመስራት ላይ የሚገኘው ጀርመናዊው ሉካስ ሄገር በዕለቱ አውደር እዩን ለመመልከት ለቀረበው ታዳሚ ገለጻ ሲያደርግ ነው ያደመጥ ነው። ከቀድሞዋ ሶቪየት ህብረት ለአንጎላ የተበረከተው ግዙፍ የአሳ ማጥመጃ መርከብ በወጣቱ አንጎላዊ ፎቶግራፍ አንሺ በአውደር እዩ የቀረበ ስዕላዊ ጥበብ ነው ያሉት የኤግዚቢሽኑ ማዕከል ምክትል ዳይሬክተር ናዲን ዚገርት በበኩላቸው ስራው እጅግ ጥበባዊ ነው፣ ምክንያቱም በዚህ ፎቶግራፍ ስለተንኮታኮተውና በእርግጥም እውን ስላልሆነው የአፍሪቃ ሶሻሊስት ሪዮት አለም ህልምን ቁልጭ አድርጎ በማሳየቱ ነው። ይህ እየዛገ ያለ የተገነጣጠለ ግዙፍ መርከብ በማህበረሰቡ ላይ ከባድ ሸክም እያሳደረ እስካሁንም ሸክም ሆኖ ያለ፣ በሌላ በኩል ማህበረሰቡ ያልተሳካውን ህልሙን በእውን የሚያይበት ጭምርም ነው። ከረጅም የጸረ ቅኝ ግዛት ወረራ በኋላ በጎርጎሮሳውያኑ 1975 ዓ ም ከፖርቹጋል ቅኝ ግዛት የተላቀቀችው አንጎላ የሶሻሊዝም ርዕዮተ ዓለምን በማራመድ ወዛደራዊ አለም አቀፋዊነትን እውን ለማድረግ ሶቪየት ህብረትን ብቻ ሳይሆን ኪዩባንም እንደ አንድ ትልቅ አርአያ በመውሰድ ለ15 ዓመታት ሶሻሊዝምን እውን ለማድረግ ጥረት ስታደርግ መቆየቷን ናዲን ዚገርት ተናግረዋል። የአንጎላ የእርስ በርስ ጦርነት ካበቃ አምስት ዓመት በኋላ በጎርጎሮሳውያኑ 2007 ዓ.ም ለመጀመሪያ ጊዜ ወደ አንጎላ የተጓዘችው ደቡብ አፍሪቃዊቷ ፎቶግራፍ አንሺ ጆ ራክትሊፍ በአንጎላ ደቡብ አፍሪቃ ድንበር ላይ የነበረው የምስራቅና የምዕራቡ ዓለም የውክልና የእርስ በርስ ጦርነት ትቶት ያለፈውን ጠባሳ የሚያሳይ ፎቶግራፍን በአውደ ርዕዩ አቅርባለች። በግድግዳ ላይ ምስላቸው ተስሎ የሚገኙት የቀድሞዎቹ የመንግስታት መሪዎችን ማለት የካስትሮም የብሬዥኔቭና ኔቶን ምስል ያየ አብዛኛው ጀርመናዊ ለምን የእነዚህ ሰዎች ምስል አንድ ላይ ሆኖ ተገኘ? ለምንስ ግድግዳ ላይ ምስላቸው ተሳለ ብሎ ይጠይቃል ብዬ አምናለሁ። ከዚህ ምስል ጀርባ ብዙ ታሪክ እናገኛለን። ለምሳሌ አንጎላ ከፖርቱጋል ቅኝ አገዛዝ ነጻ መሆኗን በዚያን ጊዜ በአንጎላ ከሚታየው የተለያዩ ጭቆናዎች ነጻ ለመሆን የሚደረግ እንቅስቃሴን የአንጎላ ነጻነት ህዝባዊ ንቅናቄ ፓርቲ ማለት ኤምፒኤልኤ ከቀድሞዋ ምስራቅ ጀርመንና ከሶቪየት ህብረት ጋር የነበረውን ግንኙነት እንዲሁም ከካፒታሊስቱ ዓለም ጋር የነበረውን ሁኔታ ሁሉ ማየት ይቻላል። ሌላው በቀዝቃዛው ጦርነት ወቅት ኩባና ደቡብ አፍሪካ በአንጎላ በነበረው ጦር ጦርነት እጃቸውን ማስገባታቸው ነው። በዚህ ጦርነት ሶቪየት ህብረት ከአንጎላው ኤምፒኤልኤ ፓርቲ ጎን በመቆም ወታደራዊ ኢኮኖሚያዊ፣ እንዲሁም ፖለቲካዊ ድጋፍ ማድረጓ ይታወሳል። ከጉርጉሮሳውያኑ 1964 እስከ 1982 ዓ ም ሶቪየት ህብረትን የመሩት የሶቪየት ህብረት የኮሚኒስት ፓርቲ ሊቀመንበር ሊዮኒድ ኤሊች ብሬዥኔቭ ለአፍሪቃውያን መንግስታት ያደረጉት ንግግር ነበረ። ከኮንጎ ሁለተኛ ትልቅ ከተማ ከሉሙምባሽ የመጣው ሰዓሊ ቲሽም ቡምባ ካንዳ ማቱሉ በአውደር እዩ በኮንጎ በስድሳዎቹ ዓመታት ታዋቂ ፖለቲከኛ የነበሩትን የኮንጎ የመጀመሪያ ጠቅላይ ሚኒስትር የፓትሪስ ልሙምባን ፖለቲካዊ እንቅስቃሴ የሚያንፀባርቅ ስዕልን ነው ያቀረበው። ምንም እንኳ ኮንጎ የማርኪሲዝም ሌኒዚዝም ሪዮትን በእውን ያላራመደች ሀገር ብትሆንም የወቅቱ ጠቅላይ ሚኒስትር ፓትሪስ ልሙምባ የሶሻሊዝም ፖለቲካ ቀንቃ ኝና በወቅቱ ከሶሻሊስት ሀገራት ጋር ጠንካራ ግንኙነት እንደነበራቸው ይታወቃል። እና ዲን ዚገርት የቀረቡት ሁለት ስዕሎች ይላሉ። ከቀረቡት ሁለት ስዕሎች መካከል አንደኛው ሉሙምባ ከቅኝ ግዛት ለተላቀቀው የኮንጎ ሕዝብ ንግግር ሲያደርጉ ነው የሚያሳየው። ይህ የሉሙምባ ንግግር እጅግ እጅግ ታዋቂና ታሪካዊ ነው። በስዕሉ ላይ ልሙንባ ለህዝብ ንግግር ሲያደርጉ ከህዝቡ በስተጀርባ የኮንጎ ቂንገዢ የቤልጂየሙ ንጉስ ቦድዋን ምስል ይታያል። ንጉስ ቦድዋን በስዕሉ ላይ ፊታቸውን ጭፍግግ አድርገው ነው የሚታዩት። ሁለተኛው ስዕል ልሙንባ ከሞቱ በኋላ በመሆኑ የሚታየው ሀውልት ብቻ ነው። ሠዓሊው በእነዚህ ሁለት ስዕሎች ማሳየት የፈለገው የሉሙምባን የፖለቲካ ሂደትና ከሞቱ በኋላ ያለውን ሁኔታ ነው። እንደ አንጎላ፣ ጋና፣ ሞዛምቢክና ኢትዮጵያ የመሳሰሉ ሀገራት በቀዝቃዛው የዓለም ጦርነት የሶሻሊዝም ርዕዮተ ዓለም የሚከተሉትን የምስራቅ ዓለሙን ሀገራት በመደገፍ ከካፒታሊዝሙ ዓለም ለመላቀቅ ጸረ ቅኝ ግዛት እንቅስቃሴን አድርገዋል። የኢትዮጵያ ደም እንዳለበት የሚነገረው የሩሲያ የስነ ጽሑፍ አባት የአሌክሳንደር ሰርጌቪች ፑሽኪ ሀገር ሶቪየት ህብረት ከኢትዮጵያ ወዳጅነት የጀመረችው ከዳግማዊ አጼ ምኒልክ ዘመነ መንግስት ጀምሮ እንደሆነ ታሪክ ያሳያል። አጼ ኃይለስላሴም በዘመነ ስልጣናቸው ከአራት ጊዜ ላላነሰ ሩሲያን ጎብኝተዋል። የኢትዮጵያና ሶቪየት ህብረት ግንኙነት ይበልጥ በጥብቅ የተጠናከረው ግን አለም በሁለት ርዕዮተ ዓለም በተከፈለበት በቀዝቃዛው የዓለም ጦርነት ወቅት ነው። የአፄ ኃይለስላሴ ዘመነ መንግስት ከተገረሰሰና በምትኩ ደርግ ስልጣን ከያዘ በኋላ የደርግ መንግስት ከአሜሪካ ድጋፍን ባለማግኘቱ ወደ ሩሲያ ወዳጅነቱን ማጠናከሩ ነው የጀመረ። የዚያን ጊዜው የኢትዮጵያ ፕሬዝደንት ኮሎኔል መንግስቱ ኃይለማርያም ሶቪየት ህብረትን በመጎብኘት ከወቅቱ መሪ ከሊዮኒድ ብሬዥኔቭ ጋር ከፍተኛ የወዳጅነት ውልን በመፈጸም በአፍሪቃ እጅግ ከፍተኛ ጦር ሰራዊትን መገንባት ያስቻለ የጦር ሰራዊት እርዳታ ተደርጎላቸዋል። ሀገራቸው በምስራቅ ኢትዮጵያ ከሶማሊያ የደረሰባትን ወረራ ሶቪየት ህብረትን ጨምሮ የሶሻሊዝም መርህ

ከኢትዮጵያ ጋር አጋርነታቸውን በማሳየት ጦርነቱን ድል አድርገዋል። ሶቪየት ህብረት ለሌሎች የሶሻሊዝም ሪዮተ ዓለምን ለሚከተሉ አፍሪካ ሀገራት የነፃ ትምህርት እድልን እንደምትሰጠው ሁሉ ከኢትዮጵያ በሺዎች የሚቆጠሩ ተማሪዎች በየዓመቱ ወደ ቀድሞዋ ሶቪየት ህብረት የነፃ ትምህርት እድልን በማግኘት ይጓዙ ነበረ። ኮንጎን በጠቅላይ ሚኒስትርነት የመሩት ታዋቂው የኮንጎ ፖለቲከኛ ገና ስልጣን ከመያዛቸው ከጥቂት ጊዜያት በኋላ በጎርጎረሳዊው 1961 ዓመተ ምህረት መጀመሪያ ላይ በመገደላቸው ሉሙምባ በሕይወት ዘመናቸው ላደረጉት የጸረ ቅኝ አገዛዝ እና የጸረ ኢምፔሪያሊዝም ትግል ማስታወሻ እንዲሆን ሲባል ሞስኮ የሚገኘው የሕዝብ ወዳጅነት ዩኒቨርሲቲ በስማቸው ፓትሪስ ሉሙምባ ዩኒቨርሲቲ ተብሎ ተሰየመ። ከዚህ ዩኒቨርሲቲ በተለይ ከአፍሪቃ፣ ከእስያ እና ከደቡብ አሜሪካ የመጡ እጅግ በርካታ ተማሪዎች ተመርቀዋል። በወቅቱ የዩኒቨርስቲው የትምህርት ስርዓት እንዲሁም በተቋሙ የነበሩት አፍሪካውያን ተማሪዎች ሁኔታ ሁለት ገጽታ ያለው ነበር ይላሉ ዚገርት። በመቀጠል በመጀመሪያ ሶቪየት ህብረት ይህን ዩኒቨርሲቲ በሉሙምባ ስም መሰየሟ በአፍሪካ ሀገራት የምታራምደውን የወንድማማችነት መርህን ለማጠናከር ስትል ነበረ። በሌላ በኩል ለትምህርት ወደ ሶቪየት ህብረት የመጡት ተማሪዎች ሶቪየት ህብረት ከመጡ በኋላ በማህበረሰቡ ተቀባይነት አለማግኘታቸው ነበረ። በሀገሪቱ የዘር ጥላቻ ይታይ ነበረ። ይህን ተከትሎ በዩኒቨርሲቲው የነበሩት የውጭ ሀገር ተማሪዎች በሀገራችን ሌላ አማራጭ በማጣታችን ነው ወደዚህ የመጣ ነው ሲሉ ንቅናቄ መጀመራቸው ተዘግቧል። በቀድሞ ጊዜ በሶቪየት ህብረት የነበሩ አፍሪቃውያን ተማሪዎች በሞስኮ ክሬምሊን ቀዩ አደባባይ እንዲሁም በፓትሪስ ሉሙምባ ዩኒቨርሲቲ መግቢያ ላይ የተነሷቸው ፎቶግራፎች ለተመልካች ቀርበዋል። ከቀረቡት ፎቶግራፎች አስገራሚው ግን ይላሉ ዚገርት። በመቀጠል በአውደ ርዕዩ ከቀረቡት ፎቶግራፎች መካከል በ1950ዎቹ መገባደጃ ከስታሊን ዘመነ መንግስት በኋላ አስገራሚና የመጀመሪያው የተባለ በሞስኮ ላይ የተደረገው የተቃውሞ ሰልፍን የሚያሳይ ፎቶግራፍ ይገኝበታል። ይህ ፎቶ ለመጀመሪያ ጊዜ መብትን በግልጽ በመጠየቅና ቅሬታን በማስተጋባት ሰልፈኞች በሞስኮ አደባባይ የወጡበት የመጀመሪያውን ንቅናቄ በማሳየቱ ታሪካዊ ያደርገዋል። ዲ ሶቪየት ህብረት ኢትዮጵያ በአፍሪቃ ያላትን ተሰሚነት በማገናዘብ የቭላዲሚር ኤሊች ሌኒን ሐውልት በስጦታ አበርክታ አዲስ አበባ በሚገኘው የአፍሪቃ ህብረት መሰብሰቢያ አዳራሽ ፊት ለፊት እንዲቆም ተደርጎም ነበረ። ይህ የሆነው አፍሪካ ወደ ሶሻሊዝሙ ዓለም እንድትገባ ለመገፋፋት የተደረገ እንቅስቃሴ እንደነበረ ነው የተመለከተው። ይህ ሐውልት ከኮሎኔል መንግስቱ ኃይለ ማርያም አገዛዝ መገርሰስ ጋር ተያይዞ ተነቅሎ መውደቁም ይታወቃል። በሌላ በኩል የቀድሞ የምስራቅ ጀርመን መንግስት የሰራውና በአሁኑ ጊዜ አዲስ አበባ 6 ኪሎ ዩኒቨርሲቲ ቆሞ የሚገኘው የካል ማክስ ሀውልት በፎቶግራፍ መልክ በአውደርዩ የቀረበ የሶሻሊዝሙ ርዕዮተ ዓለም ቅሬት ነው። በባይሮዌት የማስትሬት ዲግሪውን በመስራት ላይ የሚገኘው ጀርመናዊው ሉካስ ሄገር የቀድሞ ምስራቅ ጀርመን መሪ ኤሪሽ ሆኒከር በ1970 ዎቹ ኢትዮጵያ አዲስ አበባ ላይ የተከበረውን አስረኛውን የአብዮት በዓል በማስመልከት ያደረጉትን ጉብኝት በተመለከተ ያካሄደው ጥናት የፎቶግራፎችና የጋዜጦች ስብስብ ሌላው የአውደ ርዕዩ አካልም ነበር። በመጀመሪያ በኢትዮጵያ ስለነበረው ቀይ ሽብር ጉዳይ ያየሁት በጋዜጣ ላይ በስዕል መልክ ነበረ። ከዚያም የኤሪሽ ሆኔከርና የመንግስቱ ኃይለማርያምን ፎቶ አገኘው። እዚሁ ጋዜጣ ላይ የካርል ማርክስ መታሰቢያ ሀውልትንም አየው። በዚያን ጊዜ ምስራቅ ጀርመን ውስጥ የወጣው ዘገባ ኤርሾኔከር ለአስረኛው የኢትዮጵያ አብዮት በዓል አዲስ አበባ ላይ ሲገኙ ይህንን የካርል ማርክስ ሀውልትን መመረቃቸውን ያሳያል። በምስራቅ ጀርመን ስለ ኢትዮጵያ የወጣው ዘገባ ጥሩ ሆኖ በመቅረቡ በኢትዮጵያ ምንም አይነት ችግር መኖሩ አይታይም። የሁለቱ ሀገራት የሰመረ ግንኙነትም ተጠቅሷል። በሌላ በኩል የኤርሾኔከርን የኢትዮጵያን ጉብኝታ አስመልክቶ በምዕራብ ጀርመን ስለ ኢትዮጵያ የወጣው ታሪክ ከምስራቅ ጀርመኑ የተለየ መሆኑ ነበረ። በዘገባ መሰረት በሀገሪቱ ስለተከሰተው አስከፊ ረሃብ፣ አሰቃቂው የቀይ ሽብር ታሪክ የቀረበበት ተጻራሪ ታሪክ ነው። በአውደ ርዕዩ እንደተመለከተው በኮሎኔል መንግስቱ ኃይለማርያም የሶሻሊስት አመራር ዘመን አስረኛው የአብዮት በዓል በድምቀት ሲከበር የወዛደራዊ አለም አቀፋዊነት የወንድማማችነት መገለጫ ስጦታ ጀርመን ብቻ ሳይሆን ከሰሜን ኮሪያም ግዙፍ ስጦታ ተበርክቷል። ይኸውም አዲስ አበባ ጥቁር አንበሳ ሆስፒታል ጋር የሚገኘው ግዙፉ የትግላችን ሀውልት ነው። ሰሜን ኮሪያ በአፍሪቃ ሀገራት ስላቆመቻቸው የተለያዩ ሀውልቶች ላይ ጥናት የሚያደርገው የደቡብ ኮሪያው ተመራማሪ ዋን ጆን ቼ የተለያዩ ስራዎች በፎቶግራፍ ተደግፈው በአውደርዩ ላይ ቀርበዋል። ሰሜን ኮሪያ ለመጀመሪያ ጊዜ አዲስ አበባ ላይ የገነባችው ትግላችን የተሰኘው ሀውልት ከአዲስ አበባ በኋላ በአፍሪቃ ከ ከሀያ በላይ ሀገራት ውስጥ መገንባቱም ተገልጿል። ይህን እጅግ ግዙፍ ሀውልት ፕሬዚዳንት ዋዴ ዳካር ላይ አስገንብተውታል። በቦትስዋና መዲና ጋቦሮኔ ላይ የተገነባው ስሪ ዲኮግሲ ሞኒመንት የተሰኘው ግዙፍ የመዳብ ሀውልት እንዲሁም ናሚቢያ ላይ ቆሞ የሚገኘው ስም አልባው ወታደር የነጻነት ሀውልት የተሰኙት ተጠቃሽ ናቸው። እነዚህን ሀውልቶች ስንመለከት የሚያስገርመው ነገር የሰሜን ኮሪያው የሶሻሊዝም ነጸብራቅ ወይንም የሶሻሊዝሙ ነባራዊነት አፍሪቃ ውስጥ እስካሁን ቆሞ የሚገኝ ከሶሻሊዝሙ ርዕዮተ ዓለም የተገኘ ውርስ መሆኑ ነው። ሌላው አስገራሚ ነገር ደግሞ ይህ ሀውልት በብዙ የአፍሪቃ ሀገራት መንግስታት አሁንም መወደዱ ነው። ዩጎዝላቪያ በወቅቱ ምስራቅና የምዕራቡ ዓለም የሚያካሂዱትን አይነት ፖለቲካ ሳይሆን የገለልተኛ ሀገራት ፖለቲካን በማራመድ የራሷን ወገንተኛ ሀገራት በማሰባሰብ ትንቀሳቀስ እንደነበረና ከነዚህ ሀገራት መካከል ደግሞ በአፄ ኃይለስላሴ ዘመን ኢትዮጵያ አንዷ መሆኗን የሚያሳይ

የአፍሪቃ የፊልም መዲና ዋጋዱጉ በሶሻሊዝም ሪዮት አለም ዘመን በማሊ ወታደራዊ መኮንን ቶማስ ሳንካራ ትእዛዝ የሶቪየት ህብረት የፕሮፓጋንዳ ፊልሞች የሚታይበት መድረክም እንደነበር በቀረበው አውደ ርኢ ታይቷል። በኢትዮጵያ የነበረውን የቀይ ሽብር አብዮት በተመለከተ በፕሮፌሰር ሀይሌ ገርሚያ የተሰራው ጤዛ ፊልምን ጨምሮ ሌሎች ሁለት በኢትዮጵያውያን የተሰሩ ዘጋቢ ፊልሞች ታይተዋል። በለንደን ሲታይ ከርሞ ጀርመን ወደ አራት ወራት የሆነውና ወደ ቡዳፔስት ሃንጋሪ ለመጓዝ ዝግጅት ላይ ያለው የአፍሪቃ ሶሻሊዝምንና ትቶት ስላለፈው ጠባሳ የሚተርከው አውደ ርዕይ በጎተ ተቋም በኩል በአፍሪቃ ሀገራት ለእይታ እንዲቀርብ ጥረት በመደረግ ላይ መሆኑም ተመልክቷል። አድማጮች፣ የዕለቱን ዝግጅትን አጠናቀቅኩ። አዜብ ታደሰ ነኝ። ጤና ይስጥልኝ።